የሱዳንና የቱርክ ግንኙነት ከጊዜ ወደ ጊዜ እየተጠናከረ የሁለቱ ሀገራት መሪዎች አንዱ የሌላውን ርዕሰ ከተማ መጎብኘታቸው እየተደጋገመ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና መዲና ናት ሲሉ የሰጡትን እውቅና በተቃወመው የሙስሊም ሀገራት ጉባኤ የተካፈሉት የሱዳኑ ፕሬዚዳንት ኡመር ሐሰን አልበሽር በአንካራ ቆይታቸው ከቱርካቻቸው ሬሴፕ ጠይብ ኤርዶሃን ጋር ተወያይተዋል። የቱርኩ ፕሬዚዳንት ካርቱምን ጎብኝተዋል። ይህ የጉብኝት ልውውጥና በጉብኝቱም ካርቱምና አንካራ ያደረጉት ስምምነት አልሲስ ለሚመሩት ለግብጽ መንግስት ትልቅ ራስ ምታት ነው የሆነው። የግብፅ መንግስት እስካሁን ሱዳን ከቱርክም ሆነ ከቀጠር ጋር እያጠናከረች በመጣቸው ግንኙነት ዙሪያ ይፋዊ መግለጫ አልሰጠም። የግብፅ መገናኛ ብዙሀን ግን ሱዳን ለገንዘብ ስትል በእሳት መጫወት ጀምራለች ሲሉ የሚሰነዝሩት ነቀፋ የካይሮ መንግስት አቋም ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። በአሁኑ ወቅት ሱዳን ከቱርክና ከቀጠር ጋር የጀመረችው ወዳጅ ነት እስላማዊ የወንድማማቾች ህብረት የተባለውን ማህበር አባላት ለማጥፋት ቆርጭ የተነስቻለው ለሚለው የግብፅ መንግስት ትልቅ ስጋት ሆኖበታል። የሱዳንና የግብፅ ውዝግብ አሁን የተፈጠረ አይደለም። አካባቢው በውጭ ኃይሎች ጣልቃ ገብነት ተመሰቃቅሏል የሚሉት የአፍሪካ ቀንድ የፖለቲካ ተንታኝ ፕሮፌሰር መድኃኔ ታደሰ የሱዳን መንግስት በሳኡዲ ከሚመራው ጥምር ኃይል ጋር ከዚህ በፊትም የተፈጠረው ግንኙነት ስልታዊ መሆኑ የሚገለጸው የግንኙነቱ ዓላማ ከገንዘብ ልገሳና ኢንቨስትመንት ባሻገር በዩ ዩናይትድ ስቴትስ የተጣለውንም ማዕቀብ ለማስነሳት እና የስልጣን ኃይልንም ከማስጠበቅ አኳያ የታለመ በመሆኑ ነው ሲሉ ያስረዳሉ። እንግዲህ አዲስ ማለት አንችልም፣ ምክንያቱም ውስጥ ውስጡን የቆየ ነው። በሳውዲ ከሚመራው ጥምረት ጋር የማበር ሁኔታ ይታይ ነበረ። ያ ግን ታክቲካል ነበረ። የሳውዲና የዩኤ ድጋፍ የተፈለገው አንዱ ገንዘብ ብቻ ሳይሆን አሜሪካንም ሎቢ የማድረግ በተለይ ለትራምፕ አድሚኒስትሬሽን ቅርበት አለው የሚባለውን የሳውዲ አመራር ሎቢ በማድረግ ማዕቀቡ እንዲነሳ ከመፈለግም ጭምር ነው። ከገንዘቡ በተጨማሪ ከኢንቨስትመንቱ በተጨማሪ ማለት ነው። ኢትዮጵያ በምትገነባው ታላቁ የአባይ ግድብ ምክንያት የውሃ ፍሰቱ መጠን ይቀንስብኛል የሚል ስጋት ያደረባት ግብጽ ከሱዳን ድጋፍ አለማግኘቷም በሁለቱ ሀገራት መካከል የነበረውን ግንኙነት እንዳሻክረው ይነገራል። ግብጽ በሱዳን የዳርፉር አማጽያንን በግልጽ ከመደገፍ ጀምሮ ኢጋድ የጀመረውን የሰላም ጥረት ለማኮላሸት ከዩጋንዳና ከሌሎችም ሀገራት ጋር ግንኙነት ለመፍጠር ከፍተኛ እንቅስቃሴ በማድረግ ላይ መሆኗንም ፕሮፌ ፕሮፌሰር መዳኔ ይገልጻሉ። አሁን በሁለቱ ሀገራት መካከል እየከረረ የመጣው ውዝግብ ዩናይትድ ስቴትስ በእስራኤል ላይ ባላት ፖለቲካዊ አቋም ጭምር መሆኑም ተጠቁሟል። ይኸው ፍጥጫና ውዝግብ መቋጫ ካላገኘ በአባይ ተፋሰስ ስምምነትም ላይ አሉታዊ ተጽዕኖ እንደሚያሳድርና የተጓዳኝ ጦርነት ግጭቶችንም ሊያባብስ እንደሚችል ፕሮፌሰር መዳኔ ያስረዳሉ። የሊቢያ ጉዳይ ያለ ግብጽ ነዩኤኢ ጀኔራል ሀፍታርን ነው የሚደግፉት እነ ቃጣር እነ ታርኪ ሱዳንም ጭምር ኢስላሚስቶችን ነው የሚደግፉት። ስለዚህ የተጓዳኝ የምትለው ፕሮክሲ ወር በእንግሊዘኛ ሊቢያ ውስጥም ሲፋፋም ነበር። ዳርፉር ላይም ሲፋፋም ነበር። እስከ ቅርብ ጊዜ ድረስ ግብጽ፣ የዳርፉር ቡድኖች፣ ጀነራል ሃፍታርን የምትደግፉ ከሆነ እኛም የእናንተን እጅ መጠምዘዝ እንፈልጋለን ብለው የሚደግፉበት ሁኔታ ነበረ። ከዛ አልፈው ግብጾች ከኡጋንዳ ጋር ተባብረው በደቡብ ሱዳን የሰላም ግንኙነት ሁላ የኢጋድን ተነሳሽነት ለማኮላሸት የሚጥሩበት ሁኔታ እኮ ነው ያለው። ሱዳን ከኢትዮጵያ ጋር በአባይ ተፋሰስ ጉዳይ በመስማማቷም ደስተኛ ስላልሆኑ ከጁባ ጋር በመተባበር ጦር ሰፈር እንከፍታለን ያንም ልንደግፍ እንችላለን የኑባና የሳውዘርን ብሉ ናይል ስለዚህ ግጭቱ ሰፊ ነው ለማለት ነው አዲስ ክስተት አይደለም ቱርክ አሁን ከሱዳን ጋር የጀመረችውን ግንኙነት አስመልክቶ የፖለቲካ ትንታኞችና የመገናኛ ብዙሀን በሱዳን የቀይ ባህር ዳርቻ የጦር ሰፈር የመገንባት እቅድ አላት የሚለውን ጥርጣሬ የአንካራ መንግስት ማስተባበሉ ይታወሳል